በአዲስ አበባ ከተማ አስር ሰዎች ላይ የኮሌራ ህመም መታየቱን የክልሉ ጤና ቢሮ አስታወቀ። ጤና ቢሮው የህመሙን ስርጭት ለመቆጣጠርም ከተለያዩ የአገልግሎት ዘርፎች ጋር እየሰራ መሆኑን ለአሜሪካ ድምፅ ራዲዮ ገልጧል። ፀሐይ ዳምጠው ተከታዩን አድርሳናለች። በአዲስ አበባ ግንቦት ወር አጋማሽ ላይ ነው የኮሌራ በሽታ የታየው፣ ብለዋል አቶ ዳንኤል ዳምጠው በአዲስ አበባ ጤና ቢሮ የማህበረሰብ ጤና ምርምርና የድንገተኛ አደጋ ዳይሬክተሬት ዳይሬክተር ያው ኮሌራ እንግዲህ አጣዳፊ ትውከትና ተቅማጥን በማስከተል በሰውነት ውስጥ ያሉ ፈሳሾችን ሙሉ በሙሉ በማስወጣት ሰውን አቅም በማዳከም በተወሰነ ሰዓታት ውስጥ ለሞት የሚዳርግ በሽታ ነው። እንግዲህ የበሽታ በአዲስ አበባ ከተማ ውስጥ የታየው ወደ መጀመሪያ ጊዜ ከተለያዩ የሀገራችን ክፍሎች የእስልምና እምነት ተከታዮች የዘካ ፕሮግራም በሚወጣበት ሰዓት በጾሙ ወቅት ላይ ለተለያዩ ፕሮግራም የሚመጡ ሰዎች ላይ በዛ አጋጣሚ የመጣ አንድ ኬዝ ላይ ነው ለመጀመሪያ ጊዜ የታየው። የበሽታው ምልክቶች ዋና ዋናዎቹ ያው በድንገት የሚከሰት ብዛት ያለው የሩዝ ውሃ የሚመስል ተቅማጥ ካለ ነው። ከዚህ በተጨማሪም በተደጋጋሚ ማስመለስ የበሽታው ዋና ዋና ምልክቶች ናቸው። ምልክቶች ሲታዩ ህብረተሰቡ በአቅራቢያው ወደሚገኝ ጤና ተቋም በአፋጣኝ መውሰድ መቻል አለበት። ወደዛ ሲወስድ ምንድን ነው ከቤት ውስጥ ጀምሮ ሕክምናው ይጀምራል። ቤት ውስጥ ያለ ቢቻል ቤት ውስጥ አዋሬስ ካለ አዋሬስ አዘጋጅቶ ለበሽተኛው እሱን እየሰጡ ወደ ሕክምና ማምጣት መቻል አለበት። አዋሬስ ከሌለ ደግሞ እንግዲህ በቤት ውስጥ የሚዘጋጅ ውሃ ንጹህ ውሃ አንድ ሌትር ውሃ በስድስት የሻይ ማንኪያ ስኳር እና ግማሽ የሻይ ማንኪያ ጨው በማዘጋጀት እሱን እየመገቡ ወደ አቅራቢያ ወደሚገኝ ጤና ተቋም መውሰድ ያስፈልጋል። እስካሁን በአዲስ አበባ የኮሌራ በሽታ አስር ሰዎች ላይ የታየ ሲሆን የሀተት በሽታ ደግሞ ስልሳ አምስት ሰዎች ላይ መታየቱን አቶ ዳንኤል ለአሜሪካ ድምጽ ራዲዮ ተናግረዋል። በአስር ሰዎች ላይ የታየው የኮሌራ በሽታ መሆኑን በምርመራ ተረጋግጧል ያሉት አቶ ዳንኤል በሽታው ከመቶ ሀያ አምስት ብቻ ነው ምልክቶችን የሚያሳየው ብለዋል። የበሽታው መንስኤ የተበከለ ምግብ መመገብና ውሃ መጠጣት የአካባቢ ና የግል ንጽህና በማጉደል የሚከሰት በመሆኑ ህብረተሰቡ መጠንቀቅ እንዳለበት አቶ ዳንኤል አስረድቷል። በበሽታው አምጪ ተህዋሲያን የተበከለ ምግብና ውሃን በመጠቀም በሽታው ይተላለፍ ይችላል። ሌላው ምናልባት በዚህ ተህዋሲያን የተበከለ ምግብ የተዘጋጁባቸው እቃዎችን ለምሳሌ የተበከለ ምግብ በሱ ከተጠቀምን በኋላ ቃው በደም ሳይሳይሰዳዳን በኋላ በዛ ምጋ የሚተላለፍ በሽታ ነው። ስለዚህ እነዚህ ዋና እና የመተላለፊያ መንገዶቹ በተበከሩ ምግብ እና የሚተላለፍ በሽታ ነው። ታምጭ ሀሳን የተበከለ ምግብ አትክልትና ፍራፍሬዎችን መመገብም አንዱ የመተላለፊያ መንገድ ነው። ሌላው ከዚህ ከኮሌራ ታማሚ ጋር ንክኪ ያለ የነበራቸው ቁሳቁሶችና ተሽከርካሪዎችን በአግባቡ ሳይሰዳዱ መጠቀም አንዱም ይሄ በዚህ ምክንያት ሊተላለፍ ይችላል። ሌላው የመጨረሻው እንግዲህ በዋናነት ጥንቃቄ መድረግ የሚገባው በዚህ በሽታ አማካኝነት የሞቱ ሰዎች ካሉ ከሞተው አስከሬን ጋር ንክኪ በመፍጠር በሽታው ሊተላለፍ ይችላል። የአዲስ አበባ ጤና ቢሮ በሽታው እንዳይስፋፋ ከተለያዩ የመንግስት መስሪያ ቤቶች ጋር እየሰራ መሆኑንም አቶ ዳንኤል ገልጸዋል። በከተማ ደረጃ ግብረ ኃይል ተቋቁሟል። ከግብረ ኃይሉ አንዱ የዚህ የውሃና ፍሳሽ ባለስልጣን የከተማ አስተዳደሩ አለ። ብዙ ጊዜ ትልቁ ችግር የውሃ መበከል ነው ብለናል። ስለዚህ ከሱ ጋር ተያይዞ አንደኛ በቅንጅት እየሰራን ያለ ነው። በዚህ ስራ ሂደት ውስጥ የላቦራቶሪ የክልል ላብራቶሪ አለ። ስለዚህ ሁሉም ቦታዎች ላይ ስጋት አሉ ብለን የለየናቸው ቦታዎች ላይ የውሃ ናሙናዎች ወሰዳሉ። የውሃ ናሙናዎችን ወስደን ምርመራ ካደረግን በኋላ ምናልባት ከስታንዳርዱ በላይ ወይም በታች የሆኑ በደንብ መታየት መፈተሽ የሚገባቸው ውሃዎች ካሉ እነሱ አካባቢ ላይ ውሃ ቢሮ ጋር በመነጋገር ከእነሱ ጋር በየጊዜው እንገመግማለን። ስራውን ፊድባክ ያየናቸውን ፊድባኮች ለነሱ እንሰጣለን። እነሱም ከዛ ተነስተው ማድረግ የሚገባቸውን እያደረጉ ነው ያሉት። ስለዚህ በአጠቃላይ ምንድነው የምናደርገው ለሴክተሩ ምንድን ነው ከውሃ ቢሮ የሚጠበቀው ምንድን ምንድነው የሚለውን ነገር በዝርዝር ተቀምጧል። በዛ መሰረት እነሱ የሚሰሩትን ስራ አለ እኛ ደግሞ እንደ ጤና ሴክተር የውሃው ናሙናዎችን ከተለያዩ ቦታዎች ከተለያዩ ስጋት አላቸው ከህብረተሰቡ ጥቆማ ይደርሰናል። እኛም ስጋት አሉ ስጋት ይሆናሉ ብለን የለየናቸው ቦታዎች አሉ። እንደ አጋጣሚ ደግሞ ባለሙያዎች ደግሞ የለዩቸው ቦታዎች አሉ፣ ከታች ከየ እንትኑ። ስለዚህ በዛ መሰረት ከተለያዩ ቦታዎች ላይ ናሙና ወስደን እስካሁን ድረስ ከአስራ ሰባት ቦታዎች ላይ ናሙና ወስደናል። ከእነዚህ ናሙናዎች ላይ የተለያዩ ውጤቶችን አግኝተናል ግን ሁሉም የወሰድናቸው ናሙናዎች ላይ የኮሌራ በዚህ አምጪ ተዋሲያን የተበከለ ነገር አልተገኘም እስካሁን ድረስ ውሃ። በተጨማሪም የአዲስ አበባ ጤና ቢሮ ከአጎራባች ሀገራት ወደ አዲስ አበባ ለሚገቡ ሰዎች ምርመራ እንዲደረግላቸው በቦሌ ዓለም አቀፍ አየር መንገድ አንድ ግዛዊ ጣቢያ ማቋቋሙን አቶ ዳንኤል ተናግረዋል። እስካሁን በሽታው በስድስት ክፍለ ከተማ የታየ ሲሆን ግዛዊ የሕክምና መስጫ ጣቢያዎች ተቋቁሟል፣ አሉ አቶ ዳንኤል ዳምጠው በአዲስ አበባ ጤና ቢሮ የማህበረሰብ ጤና ምርምርና የድንገተኛ አደጋ ዳይሬክቶሬት ዳይሬክተር። ለአሜሪካ ድምጽ ራዲዮ ፀሀይ ዳምጦ ነኝ፣ ከአዲስ አበባ። ፀሐይ፣ እናመሰግናለን። አድማጮች፣ ከዚሁ የኮሌራ ወረርሽኝ ጋር በተያያዘ ወደ ትግራይ እንሻገርና በዚያ ያለውን እንመለከታለን። በትግራይ ክልል የኮሌራ በሽታ ከግንቦት ሀያ አምስት ሁለት ሺ አስራ አንድ ዓመተ ምህረት ጀምሮ አስራ ሶስት ሰዎች እንደ ተያዙ የክልሉ ጤና ቢሮ አስታውቋል። በበሽታው የተያዙ ሁሉም ሕክምና ከተደረገላቸው በኋላ ግን ድነው ወደ ቤታቸው መመለሳቸውን ያመለከተው የጤና ቢሮ ሁሉም የመንግሥትና የጤና ተቋማት ለምላሹ ዝግጁ መደረጋቸውም ተገልጠዋል። ይለናል ሙሉጌታ ጽብሐ ነው ያደረሰን። ግንቦት 25 2011 ዓ.ም ትምረት በትግራይ ክልል ክልተ አውላዕሎ ወረዳ በስምንት ሰዎች ላይ ኮሌራ መታየቱን የክልሉ ጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደማርያም ለቪኦኤ ገልጸዋል። በሽታው መከሰቱ እንደታወቀ የተጋለጡትን በማከም ወደ የቤታቸው መመለሳቸው ገልጸዋል። እስካሁን 13 ሰዎች መታመማቸው የገለጹት አቶ ተክላይ በኮሌራ የሞተ ሰው እንደሌለ ተናግሯል። ኮሌራን ወረርሽኝ በተመለከተ በተለያዩ የሀገራችን ክልሎች እንደታየ የሚመለከታቸው የፌዴራል መንግስት አካላት ለእያንዳንዱ ክልል ያሳውቀውን ነበር እኛም ያ የተከሰተውን የበሽታውን ወረርሽኝ መሰረት በማድረግ የተወሰነ እንቅስቃሴ ስናደረግ ነበረ። ሆኖም ከግንቦት 25 አካባቢ ጀምሮ በክልተ አውላዕሎ ወረዳ ወደ ስምንት የሚሆኑት እንደተያዙ አረጋግጠናል። በተለይም ሁለቱ የላብራቶሪ ናሙና ወስደንባቸው ቪብሪዮ ኮሌራ ቢማል የሚባል ታዋሲያን እንደተገኘባቸው ረ ስለተረጋገጠ ለክልሉና እንዲሁም ለሚመለከታቸው አካላት እንዲታወቅ አድርገናል። ከዛ በኋላም በመቀሌም ወደ ሶስት የሚሆኑት በምስራቃዊ ዞን ከንታፎሽም አዲግራት ወደ ሁለት ሰዎች አስራ ሶስት በዚህ በሽታ እንደተያያዙ መረጃችን ያሳያል። በትግራይ በሽታው ከዚህ በፊት ታይቶ ስለነበረ ዳግም እንዳይከሰት የመከላከል ስራ ስንሰራ ቆይተናል ብለዋል አቶ ተክላይ። በተለይ ንጹህ የመጠጥ ውሃ የማያገኙ ሰዎች ውሃ ክመው እንዲጠቀሙ ግንዛቤ ከመስጠት በተጨማሪ ውሃውን የሚያኩምበት መድኃኒት እንደተሰራጨ ገልጸዋል። እንዲሁም ከሃይማኖት መሪዎች ጋር በመግባባት በክልሉ በሚገኙ ሰው አዘውትሮና በብዛት በሚሄድባቸው ሶስት የጠበል ቦታዎች ላይ መጸዳጃ እንደተሰራ መል አስመልክተው በጠበል ቦታዎች ላይ የሕክምና ባለሙያ መመደቡ ተናግሯል። ይህን በሽታ አዲስ በሽታ አይደለም፣ ለኢትዮጵያ ለክልላችን ላለፉት ሶስት ዓመታት በተለይም በየክረምት ወቅቱ ከኛ ጋር የነበረ በሽታ ነው። መነሻውም ይታወቃል ንጽናውን ባልጠበቀ ውሃና መጠጥ የሚመጣ በሽታ ስለሆነ የግልና የአካባቢ ንጽህናችን እንድንጠብቅ ከሚመለከታቸው ባለድርሻ አካላት ተባብረን ስንሰራ ነበረ። ኦልሞስት እንደ ክልል በተለይ በዚህ ዓመት ከነሐሴ ወር ነበር ጀምረን ስንሰራ የነበረው እነዚህ በጣም አስጊ የምንላቸው ቦታዎች፣ በተለይም የጠበል ቦታዎች የከተማ ጽዳት መጓደል በተያያዘና እንዲሁም የውሃ እጥረት ያለባቸው ወረዳዎች ናቸው እየለየ ናቸው ሰው በነዚህ ላይ ስራ መስራት እንዳለብን ተግባብተን የተወሰነ እንቅስቃሴ ስናደርግ ነበረ። በእነዚህ አስር ቀናት የኮሌራ በሽታ ሕክምና ከተሰጠባቸው የጤና ተቋማት መካከል በመቀለ አደ ሐቂ መጀመሪያ ሆስፒታል አንዱ ሲሆን ሆስፒታሉ ለኮሌራ ብሎ የተከለለ ስፍራ ማዘጋጀቱ ታውቋል። የተቋሙ ሰራተኞች ስለ ህመሙ አስቀድሞ ስልጠና እንደተሰጣቸው በሆስፒታሉ የነርሶች አስተባባሪ ሲስተር ነቢያት ጸጋይ ትናገራለች። አስፈላጊ መሳሪያዎችን ቢሟሉም የጎደለ የላቦራቶሪ መሳሪያ እንዲስተካከል መጠየቁንም ገልጻለች። ባለው ሰው ሀይል የተሟላ ነው የሰለጠነ ሰው ኃይል አለን። አራት ዶክተሮች የሰለጠኑአልን ነርስ ቢኤስ ነርስ የሰለጠናለን፣ ፋርማሲ ሁሉም የተዘጋጀ ነው፣ መድኃኒትም አለ። የመጣብን ኬዝ ደግሞ ያው ባለን አክመን በጥሩ ሁኔታ አስተናግደናል። ከአሁን በኋላ ላሉ ኬዝ ደግሞ ባለን ሰው ኃይልና ባለን ቀረብ መድኃኒት ተዘጋጅተናል። ወደ ሆስፒታሉ መጥተው ለታከሙት ስለ ሕመሙን መከላከያ መንገዶች ትምህርትና የውሃ ማከሚያ ሰጥተው መመለሳቸው የሆስፒታሉ ነርስ ሲስተር ሩታ ገብረ ግርግስ ተናግራለች። ታካሚው ከመጣ እዚህ የሚደረግለትን ተደርጎ ቤቱ ከሄድ በኋላ በቂ የሆነ አንደኛ መድኃኒት ይዞ ነው የሚሄደው፣ ውሃ ጋር ማለት ነው። እና ሲሄድ ደግሞ አስተምረን ነው የምንልቀው። ከምግብ በፊት እጁ በውሃና በሳሙና መታጠብ እንዳለበት ውሃውን ደግሞ የትብላሽ ምናምን እንዳይሆን ውሃው እንዴት እንደሚጠቀም ውሃው ጋሩ ሰጥተን እንዴት መጠቀም እንዳለበት ከመጸረጃ በኋላ ደግሞ በኋላ በሳሙና መታጠብ እንዳለበት አስተምረን ነው የምንልከው። ኮሌራ በሽታ በትግራይ ስለመከሰቱ መከሰቱ መረጃ አሎት ወይ ብዬ የጠየኳቸው የመቀለ ከተማ ነዋሪ አቶ ሙላለም ወልደ ማርያም የሚከተለውን ብለውኛል። በተለይ በፌዴራል በሚዲያዎች በተላለፈ ጊዜ ሰምቻለሁ። በትግራይ አካባቢም በክልተ አውላዕሎ አካባቢ እንደተፈጠረ እንደተከሰተ ሰምቻለሁ። ይህንን እኛ በእለት ተእለት ተግባራችን ከምናከናውናቸው አንዳንድ የብክለት ጉዳዮች የሚነሳ መሆኑን ይገባኛል። ይህንን ትልቅ ጥንቃቄ እና ሕዝቡ መረባረብ እንዳለበት አምናለሁ። በትግራይ በሽታው ሲከሰት ለማከም ሁሉም የመንግስት ተቋማት ዝግጁ እንዲሆኑ መደረጉም የክልሉ ጤና ቢሮ ምክትል ኃላፊ አቶ ተክላይ ገልጸዋል። አሁንም ያው በሽታው ተከስተዋል ሰው ሁሉም ሆስፒታሎች የሕክምና ተቋም ወይም ቦታ እንዲያዘጋጁ ፎርድ ናቸው የአክምም ያሉት መቃለ ውስጥ ካሉት ተቋማትም የሰው ብዛትም ስላለው ላለፉት ሶስት አመታትም በሽታው ስለነበረበት ነገር ትኩረ ሰጥተን ራሱን የቻለ የህክምና ተቋም አዘጋጅተን ያለ ነው። ዳግም አምሳል አካባቢ አዲ ሐቂ የሚባለውን የመጀመሪያ ደረጃ ሆስፒታል እዛ ውስጥ የህክምና ተቋም ወረዲ አቋቋመን እየሰራን ያለ ነው። ኮሌራ ባለፉት ሶስት ዓመታት በኢትዮጵያ ተከስቶ የነበረ ሲሆን አተት በሚል ስም ሲገለጽ እንደነበረም ተገልጿል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም